ሰሞኑ በአዲስ አበባ ከተማ በተለያዩ ቦታዎች በነዋሪዎችና በጸጥታ አስከባሪዎች መሃል በተፈጠረ ግጭት የሰው ሕይወት ማለፉን ዘገባዎች ይጠቁማሉ። ባለፈው ሳምንት በአዲስ አበባ ከተማ በወረዳ 12 የቦሌ ክፍለ ከተማ ነዋሪዎች የሰሯቸው ቤቶች የከተማው መስተዳደር ሕገወጥ ግንባታ ነው ብሎ ለማፍረስ ሲሞክር ግጭት መፈጠሩን እና ግጭቱ በዚህ ሳምንት መቀጠሉም ይነገራል። በአዲስ ከተማ ክፍለ ከተማ ደግሞ በተለምዶ አሜሪካን ግቢ ተብሎ የሚጠራ አካባቢም መንግስት በመልሶ ማለማት ስም ሲሆንም የአካባቢው ነዋሪዎች መኖሪያቸውን ለቆ እንዲሄዱ መገደዳቸውን እየተናገሩ ነው። የአዲስ አበባ ከተማ አስተዳደር መልሶ ማልማት ወይም ላንድ ዲቨሎፕመንት ፕላን ኤልዲፒ የሚለው እቅድ አካባቢዎችን መልቀቅ ለሚገባቸው ነዋሪዎች ተገቢውን ካሳ እና የንብረታቸውን ዋጋ እንደሚከፍል፣ ተለዋጭ ቦታዎች እንደሚሰጣቸው፣ የገንዘብ አቅም ካላቸው ደግሞ እዛው ቦታቸው ላይ እንዲያለሙ እድል እንዲሰጣቸው ያትታል። በእቅዱ የተገባው የካሳ የንብረት ዋጋ እና ተለዋጭ ቦታዎች የማግ ማግኘት ቃል ግን ተግባራዊ እንዳልሆነ የአሜሪካን ግቢ ጨምሮ ከተለያዩ ቦታዎች የተነሱ ነዋሪዎች ቅሬታቸውን ማሰማት ቀጥሏል። የአዲስ ከተማ ክፍለ ከተማ አስር ወረዳዎች ያሉት ሲሆን 764 ሄክታር መሬት ላይ ሰፍሮ እንደሚገኝ ከአዲስ አበባ ከተማ አስተዳደር የተገኘ መረጃ ያሳያል። ስለ መልሶ የማልማት ስራ በክፍለ ከተማው በጣም ተጠጋግቶ የሚኖሩ ነዋሪዎች ማንሳት ከባድ እንደሆነና ክፍለ ከተማ ያለውን ሁኔታ ጉዳዩን በቅርበት ተከታትሎ እየዘገበ ያለው ጋዜጠኛ ውድነ ዘነበ ለዶች ቤሌ እንዲህ ያብራራል። አንደኛ በደንብ ፕላን ስላልተደረገ ነው። ሰዎችን ማንሳት ቀላል ሊሆን ይችላል። ኮንዶሚኒየምን በብዛት ስለማያገኙ የተወሰኑትን ያፈርሱና የተወሰኑት ደግሞ ቤት ኦልሬዲ ካልሰጣቸው ልታነሳቸው አትችልም። ግን ልትሰጣቸው የቻልካቸውን ልታነሳ መትችላቸውን አፈረስ። ስለዚህ ዥንጉርጉር ነው የሚሆነው፣ ዩኒፎርም አይሆንም። ሁለተኛው ደግሞ እዛው ጋር ያሉ ደግሞ ባለይዞታዎች እግድ እንደዚህ እንደዚህ ያመጣሉ፣ የፍርድ ቤት እግድ። የፍርድ ቤት እግድን ደግሞ ጥሶ ማፍረስም አይቻልም። ስለዚህ ጥናቱ መጀመሪያ በደንብ ተሰርቶ ወደ ማፍረስ ተ ገብቶ ማፍረሱ ልክ እንዳለቀ ደግሞ ወደ ግንባታ ቢገባ ብዙዎቹ ደስ እንደሚላቸው ነው የሚናገሩት ሰዎች። አሁን ግን እነሱ ተነስተው ከመሀል ከተማው ወደ ከተማው ጫፍ ሄደው ትራንስፖርት ለሆነ አሁን ችግር ሲጋለጡ በሰፈራቸው ሲያልፉ የመበሳጨት ነገር አለ፣ ያማርራሉ። ይሄኛው ማለት ይለማል የተባለው ቦታ አጥር ታጥሮበት ከአራት ዓመት በላይ እንዳስቆጠረ ዘገባዎች ያሳያሉ። ይለማል የተባለው ቦታ ሳይለማ ብዙ ዓመት መቀመጡ ነዋሪዎቹም በችኮላ ያለተገቢ ካሳና ተለዋጭ ቦታ ሳይሰጥ ማስነ ሳቱ ትርጉሙ ምንድን ነው ብሎ የሚጠይቁም አልጠፉም። የከተማውን አስተዳደር ለዚህ የዳረጋት ምን ሊሆን ይችላል? አሁን እዚህ ከተማ ውስጥ እንግዲህ አስር ክፍለ ከተሞች አሉ። ከአስሩ አራቱ ምናምን መሀል ላይ ነው ያሉ ከተሞች ናቸው። ለምሳሌ የቂርቆስ፣ ልደታ፣ አራዳ እና ይሄ አዲስ ከተማ መሀል የሚባሉ ቦታዎች ናቸው። መሀል እንደመኖራቸው ደግሞ በጣም ጥቅጥቅ ያለ እንትን ነበር፣ ሰዎች ናቸው የሚኖሩባቸው ከዚህ በፊት ያው ሌሎቹ ላይ ከአዲስ ከተማ በስተቀር በአብዛኛው መልሶ ማልማት የተካሄደባቸው ቦታዎች ነበሩ። አዲስ ከተማ ለመጀመሪያ ጊዜ ነው እንግዲህ በአሜሪካ ግቢ አካባቢ ያለው ቦታ እንዲፈርስ ሲደረግ ኤልዲፒ ተሰርቶ በአብዛኛው ከዚህ በፊት ያው እዚህም እዛ መርካቶ ላይ ሰዎች የተነሱ ህንፃዎች ይገነቡ ነበር። ከሱ በተለየ ግን ኦርጋናይዝድ በሆነ መልኩ ካሬ ሜትሩ አሁን ትዝ አይለኝም፣ ወደ አስራ ስድስት ሄክታር አካባቢ ያሉ ሰዎችን ማንሳት ያው እንደምታውቀው በጣም ብዙ ሰዎች ተጠጋግቶ ትልቅ የገበያ ብዙ ብዙ ነገር ነው። እሱ ማንሳት ቀላል አደለም። ብዙም ቅሬታ ሊነሳ ይችላል። ቅሬታውን መንግስት እንዴት ይፈተዋልም እሱም አጠያያቂ ነው። ግን ያው እንትኑን ቀጥሏል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ቸርነት በላቸው መልሶ እየለማ ያለው አካባቢ በጣም የተጠጋጋ እንደሆነና አንድ ቤት ውስጥ ሁለት ወይም ሶስት ቤተሰቦች ስኖሩ ሲኖሩ የነበሩት አሁን ለየብቻቸው ቦታ ወይም ቤት እየተሰጣቸው መሆኑን ይናገራሉ። ካሳ ወይም ተለዋጭ ቦታን በተመለከተ እውነተኛ የሆነ ቅሬታ ቀርቦ አላየውም ካሉ በኋላ አለ የሚሉትን ቅሬታ ግን አቶ ቸርነት እንዲ ያብራራሉ። አንዳንድ ግለሰቦች በጣም ጥቂት የሚባሉ እዛ አካባቢ ሕገ ወጥ ንግድ ላይ የተሰማሩ እና አንዳንድ ጊዜ ለንግድ የተሰጣቸውን እዛው በተለየ መልኩ የሚጠቀሙ ሰዎች ያጋጥመውናል። እነኚህ ሰዎች አንድ የንግድ ቤት ካለ አንድ የንግድ ቤት ነው ሊሰጥህ የሚችለው። ምን ጥያቄ ያነሳሉ? ቅሬታ የሚነሳበት አንድ የንግድ ቤት ከወሰደ በኋላ ሌላ መኖሪያ ቤት ጥያቄ ያነሳል። ይሄ ትክክል አይደለም። አንድ ንግድ ቤት ያለው ሰው የንግድ ቤት ነው ምትክ ሊሰጠው የሚችለው። ተጨማሪ ተጠቃሚነትን የመፈለግ አስማሚያዎች አሉ። ከእነዚህ ጋር በተያያዘ የሚነሱ አሉ። እነዚህ ህግ አይደሉም ነው